ሰላም እንዴት ዋላችሁ? ከዛሬ ዜና ጋር ነው ይበሳ አብዱላ። የቢዛርድ ማስጠንቀቂያ እስከ ዛሬ መታ ስድስት ሰዓት ድረስ ጊዜው ለክረምት የአየር ሁኔታ አማካሪነት እስከ ኮሌጅ ድረስ እንደሚቆዩ ዘግበዋል። የአካባቢው ባለስልጣናት ቤታቸው እንዲቆዩ የሚያበረታቱ ሲሆኑ አስፈላጊ ከሆነ ብቻ መጓዝ እንዳለባቸው ነግሯል። የሶስዲ መጣ የብሔራዊ አየር ሁኔታ አገልግሎት መጓዣ ካለበት ለአንዳንድ ብልጭ ብላጭ መንገዶች ዝግጁ የሆኑ ና ከመነሳት በፊት ወቅታዊ ሁኔታ ማየት እንዳለበት ነግሯል። የሶስዲ ኮሚኒቲ ትምህርት ቤት ዲስትሪክት ሳምንታዊ ኮቪድ 19 ዘገባ በአስተማሪዎች ና በሰራተኞች መካከል ምንም አዲስ ተማሪዎች እንዳልተያዙ እና አንድ ሰራተኛም እንደተያዘ ዘግበዋል። ወረዳው ስለ አጠቃላይ ጉዳዮች እና ስለ ከረንስ መረጃ ያወጣ ሲሆን ቁጥር 19 ተማሪዎች እና 17 መምህርና ሰራተኞች ከህመሙ ውጪ መሆናቸው ያሳያል። ዘጠኝ ሰራተኞች በኮረንቲን እና ሁለት መቶ አርባ አምስት ተማሪዎች በኮራንቲን እንዳሉ ነግረዋል። የትምህርት ቤት ዲስትሪክት በሁለት በ2021 የመጀመሪያ ሁለት ሳምንት በምናባዊ ትምህርት የጀመረ ሲሆን በሚቀጥለው ሳምንት ወደፊት ለአምስት ቀናት ወደፊት እንደሚገዙ ገልጸዋል። የአየዋ የህብረተሰብ ጤና መመሪያ በኮቪድ-19 ችግሮች እና በ24 ሰዓታት ውስጥ ከአንድ ሺህ ሶስት መቶ በላይ ምታዋ ተጠቂዎች ሲሆኑ ስድስት ተጨማሪ ሰዎችም እንደሞቱ ዘግበዋል። ሱላን ዲስትሪክት ለውድብሪ ኳኒ ሀያ 25 አዲስ ጉዳዮች ያለ ሲሆን ላለፉት ጥቂት ቀናት የሞቱት ሰዎች በቁጥር 175 እንደሆነም ገልጿል። የሁለት ሳምንት የሙከራ አብያኖች 14.1 ም ቀንሷል። ይህ ከቀደም ቀን በአንድ በመቶ ላይ መቀነሱም ዘግቧል። የውድብሪ ኳኒ የጤና ባለስልጣናት ኮቪድ-19 ክትባት ውስጥ ብለዋል። የጤና እንክብካቤ ሰራተኞች የተ ለውጣቸው ስለሚቀበሉ ሰዎች ታጋሽ እንደሆኑ እየነገሩ ይገኛሉ። ዳጉታ ከዋኒያ ከ65 ዓመት ወይም ከዚያ በላይ ለሆኑ ሁሉ ክትባቱን የሚጠበቅ ዝርዝር አዘጋጅተው እየጠበቁ ናቸው። አመሰግናለሁ።